የመራጮች ምዝገባ ከፍተኛ ተግዳሮት እንደገጠመው የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የሰላም እጦት እና የመጓጓዣ ችግሮች ተጠቃሾች እንደሆኑም ተነገረ። በተቃዋሚ ፓርቲዎች እጩዎች የሚደርሰው ተጽዕኖ ለእጮች ምዝገባ መቀዛቀዝ እንደ ምክንያት ተጠቅሷል። በእጩዎቹ መታሰር የገዢ ፓርቲ ተወካይ ይቅርታ ጠይቀዋል። መለስካቸው አመሃ ስለ ጉዳዩ ዘገባ አድርሶናል። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ 2013 እንደሚወዳደሩ ካሳወቁ ተፎካካሪ ፓርቲዎች ጋር ለመወያየት ዛሬ የጠራው ስብሰባ ያተኮረው ከመጋቢት አጋማሽ ጀምሮ እስከ መጪው ሚያዝያ 16 ቀን ድረስ ይካሄዳል በተባለው የመራጮች መዝገባ ሂደት ላይ ነበረ። ቦርዱ ባቀረባቸው መመሪያዎች መሰረት ምርጫ ይካሄድባቸዋል ተብሎ በቅር ከተያዙት ወደ ሃምሳ ሺህ የሚሆኑ ምርጫ ጣቢያዎች ተከፍተው ሥራ የጀመሩት ሀያ አምስት ሺህ አንድ መቶ ሰባ አንድ ብቻ ናቸው። ከዚያ በተጨማሪም የመራጮች ምዝገባ ባለፉት ዐሥራ አምስት ቀናት ውስጥ በመላ ሀገሪቱ እጅግ ዝቅተኛ መሆኑን የቦርዱ ባለሙያዎችና መሪዎችም ገልጸዋል። በአዲስ አበባ ከተማ ከሁለት መቶ ሺህ በጥቂቱ የሚበልጥ ቁጥር ያላቸው መራጮች ብቻ ተመዝግበዋል። ለመራጮች ምዝገባ መጓተት አንዱ ትልቅ ምክንያት የትራንስፖርት ወይንም የመጓጓዣ ችግር መሆኑን አስታውሰው በሀገሪቱ የሚታየው የሰላም ሁኔታም ሂደቱን እንዴት እንዳወሳሰበውና እንዳወቀው በምሳሌ ያስረዱት የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ናቸው። አንደኛ በኦሮሚያ ክልል ምዕራብ ወለጋ፣ ምስራቅ ወለጋ፣ ሆሮ ጉድሩ የለም፣ እዚህም እዛም በየጊዜው ፍሌር የሚያደርጉ የግጭት ሁኔታዎች እንዳሉ ይታወቃል። እና በእንደዚህ አይነት ሁኔታ የምርጫ ቦርድ ምንም እንዳልተፈጠረ ወይ ምንም ችግር እንደሌለ አድርጎ የመራጮች ምዝገባን ሂደት መቀጠል አልቻለም፣ አልፈለገም። ይሄ እንግዲህ ስልጠናን ያካትታል፣ የምርጫ አስፈጻሚዎችን ማሰማራት ያካትታል፣ የቁሳቁስ ስርጭትን ያካትታል፣ ጣቢያዎችን መክፈት ያካትታል ማለት ነው። ለመራጮች ምዝገባ ሂደት ብዙ እንቅፋቶች ናቸው የተባሉ ምክንያቶች ከተፎካካሪ ፓርቲዎችም ቀርበዋል። በተለይም ከፌዴራል መንግስት ውጭ ባሉ የመንግስት አካላት በተፎካካሪ ፓርቲዎች እጮች ላይ የሚደርሰው የእስርና የማስፈራራት ተግባራት እንዲሁም ሌሎች የማዋከብ ድርጅቶች የመራጮችን ፍላጎት እንዳቀዘቀዘው ያያሌ ተፎካካሪ ፓርቲዎች ተወካዮች ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳም በዚህ የሚስማሙ ይመስላል በግልጽ የተቀመጠን የምርጫ ፒላር ወይም ደግሞ አንኳር የሚባል ነገር ላይ ነው ይሄ ችግር የተቃጣው። ያ ደግሞ በፓርቲዎቹ ላይ በእጩዎቹ ላይ የሚያበቃ አይደለም። መራጮችም ላይ የመፍራት የመስጋት ያለመመረጥ ፍላጎት የማጣት ነገር ያመጣል። ከዚህ አንጻር ሳልናገር የማላልፈው ነገር ምንድን ነው? እነዚህ እጩዎች መታሰር የለባቸውም ነበር። ግን ከዛ በኋላ ለረጅም ሳምንታት ወይም ደግሞ ለብዙ ቀናት እስር ላይ እንዳይቆዩ በጣም የተባበሩን ያገዙን እና መፍትሄ የሚያበጁት የፌደራል ህግ አስፈጻሚ ተቋማት ናቸው። በአንዳንድ ሁኔታዎች ራሳቸው የፌደራል ፖሊስ ወኪሎች በስፍራው ሄደው የታሰሩትን እጩዎች እስከ ማስፈታት ድረስ ተግባራቸውን ፈጽመዋል። በዚህ አጋጣሚ ላደረጉልን ትብብር በጣም እናመሰግናለን። እንዳልኩት መታሰር አልነበረባቸውም፣ ህገ ወጥ ተግባር ነው። የገዢው ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ብናልፍ አንዷልም ፓርቲያቸው ይህ ምርጫ በታቀደው የጊዜ ሰሌዳ መሰረት እንዲጠናቀቅ ያለውን ቁርጠኝነት ገልጸው ያጋጠሙ ችግሮችን መንግስት እና ገዥው ፓርቲ ለመፍታት እያደረጉ ነው ያሉትን በአጭሩ ገልጸዋል። ይሁንና በተፎካካሪ ፓርቲዎች እጩዎች ላይ ይደርሳል በተባለው በደል ይቅርታ ጠይቀዋል። የተቃዋሚዎች እጩ ከመታሰር ሌላም ሌላም ችግሮች ጋር የተያያዘውን በተመለከተ ኢንፋክት እኔ ፐርሶናሊ በዚህ ጉዳይ ላይ በጣም ሀፍረት ነው የሚሰማኝ እዚህም ቁጭ ብዬ ይህን መስማት ማለት ነው። መታሰር አልነበረባቸውም የሚለው ቅድም ወይዘሪት ብርቱካን እንዳቀረበችው በፍጹም ይሄ ነገር መሆን የሌለበት ጉዳይ እንደሆነ ከልባችን ነው የምናምነው። ብዙዎቻችሁም ስትነግሩን እዚህ ቤት ስታነሱ ከነበሩት አብዛኞቻችሁ ጋር ተገናኝተናል። ለግማሽ ቀንም ቢሆን ነው መታሰር የሌለባቸው ብለን የምናምነው ለአንድ ቀንም ቢሆን መታሰር የለባቸውም። ይሄ መፈጸሙን በጣም ትልቅ ጉድለት አድርገን እንወስዳለን። በዚሁ አጋጣሚ ይቅርታ መጠየቅ ፈልጋለሁ በዚህ ጉዳይ ላይ ማለት ነው። ከዚህ በኋላም በጭራሽ መደገም የሌለበትና በፍጹም መሆን የሌለበት ጉዳይ እንደሆነ በጣም ከልብ ነው የምናምነው። ተፎካካሪ ፓርቲዎችም አሁን ለተፈጠረው ችግር መፍትሄ ሊሆን ይችላል ያሏቸውን ሀሳቦች አቅርበዋል። የዜማ ተወካይ አቶ ዋሲሁን ተስፋይም ከሁሉም በላይ ግን አሁን የዚ የመራጩ ተርኖቨር መቀነስ የሁላችንም የቤት ስራ ነው ብለን እናምናለን፣ እንሰራለን እና እንደ አማራጭ አንደኛ በአገር አቀፍ ደረጃ ቢያንስ አንድ ቀን የምርጫ መመዝገቢያ ቀን ተብሎ ቢያዝ ዝጎኖ ነው። በመንግስት ደረጃ ዝጎኖ ሁሉም እንዲመርጥ የሚደረግበት አንዱ አማራጭ እሱ ቢወሰድ ሁለተኛ፣ ይሄ ቅድም የገለጻችሁት በስልክ የሚደረገው እሱ በፍጥነት ተደርጎ መራጩ እንዲመዘገብ ብናደርግ፣ ይሄ የሁላችንም ስራ መሆኑን አምነን ሁሉም ፓርቲዎች ይህን ዋና ስራችን አድርገን ቢያንስ ይሄ መራጮች ምዝገባ እስከሚጠናቀቅ ባለን የአየር ሰዓት ላይ ዋና ስራችን አድርገን ብንይዘው የመራጮች ቁጥር መቀነስ ለሁላችንም አደጋ ነው። በተለይ ለተፎካካሪ ፓርቲዎች ትልቅ አደጋ ነው። የመራጮች ቁጥር በቀነሰ ቁጥር እየተጎዳ መሄደው ስልጣን ላይ ያለው አካል አይደለም ፣ ተቃዋሚው ተፎካካሪው ፓርቲ ነውና እሱን እኛ እንደ ዋና ስራችን አድርገን ብንወስድ፣ እኛ በተቻለን አቅም ቤት ለቤት በምናደርገው ቀስቀሳ የዚህ ወር ዋናው ስራችን ይሄ ነው፣ ተመዝገቡ የምትመርጡትም በኋላ ትወስናላችሁ። የብልጽግና ፓርቲን ወክለው በመድረኩ የተገኙት አቶ ብናልፍ አንዷለም በበኩላቸው ተፎካካሪ ፓርቲዎች ሁሉም የመፍትሄ አካል ሊሆኑ መቻል አለባቸው የሚል ቃና ያለው ሀሳብ አቅርበዋል። እዚህ አዳራሽ ውስጥ ስንገናኝ ብቻ ሁሌ እየተካሰስን ከምንቀጥል መሬት ላይ እንውረድና ቼክ እናድርግ የትኛው ቦታ ላይ ምን ችግር አለ? ማን ነው ችግር እየፈጠረ ያለው? የገዢው ፓርቲ መዋቅር ከሆነ ግልጽ ሪፖርት ይምጣና እዚህ እንነጋገርበት። ከተቃዋሚ ፓርቲዎች አኳያ ከሆነ ግልጽ ሪፖርት ይምጣና እዚህ እንነጋገርበት። እንደዛ ከሆነ ብቻ ነው እኔ እየተማመንን መፍትሄ እየሰጠን ችግሮችን እየፈታን የምንሄድ ብዬ አምናለሁ። ስለዚህ ሁላችንም ተባባሪ ሆነን ምርጫ ቦርድ የሚሰራው ስራ እንደተጠበቀ ሆኖ ፓርቲዎቹ ግን በራሳችን ፕላትፎርም የጋራ ኮሚቴዎች እያቋቋምን ወደታች እየወረድን እየፈተሽን ብንሄድ ጥሩ ይሆናል። እስከ ወረዳ ድረስ ደግሞ እነዚህ ኮሚቴዎች ለብዙዎቻችሁ በተናጠልም አንዳንድ ችግሮች ስታነሱልኝ ተነጋግረናል። የጋራ ኮሚቴ እስከ ወረዳ ድረስ እናቋቁም። እዚህ ከሚመጣ እዛ ወረዳ ላይ ብዙ ችግር ይፈታል። የሚካሰሰውም ነገር እዛው ላይ ይቋጫል። ከዛ በላይ ከሆነ ወደ ላይ ወዳሉት መዋቅሮች ይመጣል። በዚህ መንገድ እኔ በጣም አፒል ማድረግ የምፈልገው ለሁላችሁም የጋራ ምክር ቤት ወረዳ ድረስ እናቋቁም፣ በጋራ እንገምግም። አሉ የሚባሉትን ችግሮች አብዛኛዎቹን እዚያ ወረዳ ላይ መፍታት እንችላለን። ከዛ በላይ ያለ ካለ ደግሞ ወደ ላይ እየመጣም ሊፈታ ይችላሉ። ቦርዱ ይህን ሁኔታ ለመለወጥ በሚቀጥሉት ቀናት በትጋት እንደሚሰራና በመጪው ሳምንት ውጤቱን ከተፎካካሪ ፓርቲዎች ጋር እንደሚገመግመው እንደዚሁም ለሕዝብ ይፋ እንደሚያደርግ ወይዘሪት ፖለቲካ የሚረግሳ ለጋዜጠኞች በሰጡታቸው መግለጫ አስታውቀዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ